ኢትዮጵያ የሚገኙ ሳይንቲስቶች ሀያ ሁለት ሚሊዮን ዓመት ዕድሜ ያላቸው የእንስሳትና የእጽዋት ቅሪታ አካል ማግኘታቸው ተገለጸ። ግኝቱ በአየር ንብረት ዙሪያ ሲደረግ የቆየውን የመረጃ ማሰባሰብ የተሟላ እንደሚያደርገውም ታውቋል። በተጨማሪም የሰው ልጅ የዕለት ተዕለት እንቅስቃሴ ከአየር ንብረት ለውጥ ጋር ያለውን ትስስር ለመረዳት ሳይንቲስቶቹ እየጣሩ መሆናቸውን ከአዲስ አበባ የተላከው የፒተር ሃይንላይን ዘገባ ያመለክታል። አዲሱ አበባ ያቀርበዋል። ግኝቱ ይፋ የሆነው ከአዲስ አበባ ሰሜን ምስራቅ 150 ኪሎ ሜትር ርቀት ላይ ሲሆን አፍሪካ ውስጥ ረዥም ዕድሜ ያለው የእንስሳት ቅሪተ አካል አለመሆኑም ግን ተመልክቷል። በአዲስ አበባ ዩኒቨርሲቲ ዋናው ጂኦሎጂስት ማለትም የከርሰ ምድር ተመራማሪው ሙልጌታ ፍስሐ፣ እንዳሉትም ግኝቱ በ30 ሚሊዮን ዓመታት ውስጥ ያለውን የአየር ሁኔታ ያሳያል ብለዋል። ይህ ግኝት ጥንት ስለነበረው የአየር ንብረት ወይም የተፈጥሮ አካባቢን መልሶ መገንባትን በሚመለከት በኢትዮጵያ የከርሰ ምድር ምርምር ታሪክ የተለየ ገጽታ አለው። ናሙና ለማዘጋጀት ስናስብ 28 ሚሊዮን፣ 25 ሚሊዮን ሀያ አስርና እስከ ዜሮ የሚደርሱ አካባቢዎችን ማግኘት ያስፈልገናል። በዚህ አይነት ነው ናሙና የሚዘጋጀው። ስለዚህ ይህ የ22 ሚሊዮን ዓመታት ዕድሜ ያለው ቅሪታ አካል የተገኘበት ስፍራ በመላ አፍሪካ ያልተገኘውን ክፍተት የሚያሟላ ነው። ከ20 እስከ 30 ሚሊዮን ዓመታት በፊት የሰው ዘር በምድር ላይ ስለሌለ በያኔውና በአሁኑ ወቅት ያለውን የተቃጠለ አየር መመርመር የሰው ልጅ እንቅስቃሴ በአየር ጠባይ ላይ ያለውን ተጽዕኖ ለመረዳት ይጠቅማል ብለዋል ጂኦሎጂስቱ ሙልጌታ። በዚያን ጊዜ የነበረውን የተቃጠለ አየር ክምችት ማወቅና አሁን ከምናየው ጋር ማገናዘብ በዓለም አቀፍ የአየር ግለት ሂደት ውስጥ መሆናችንን ለመረዳት ይጠቅመናል። ዩናይትድ ስቴትስና ሌሎች በማደግ ላይ ያሉ አገሮች በሰው ጫና በተፈጠረው የአየር ንብረት ለውጥ ለደረሰው ውድመት ተጠያቂዎች እንዲሆኑ እየሰራ ባለው ዓለም አቀፍ የአየር ለውጥ ድርድር ላይ የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊ ግንባር ቀደም መሆናቸው ይታወቃል። በመጪው ታሳስ ወር ካንኩን ሜክሲኮ ውስጥ በሚካሄደው የአየር ንብረት ጉባኤ ላይም አስር የአፍሪካ ሀገሮች መሪዎች ያሉበትን ቡድን በመምራት ይገኛሉ ተብሏል። አቶ መለስ ግን አዲስ አበባ ውስጥ በዚህ ወር በተካሄደ ጉባኤ ባሰሙት ቃል የካንኩኑ ጉባኤ ስኬታማ ይሆናል ብለው አይጠብቁም።